እስከ ዛሬ ድረስ በታየው የምርጫ ሁለት ሺህ ሰባት አካሄድ አስከፊ ያሏቸው ገጽታዎች ቢታዩም ሕዝቡ የሚፈልገውን ዲሞክራሲያ ሂደት ለመደገፍ ግን ፓርቲያቸው ዝግጁ መሆኑን የሰማያዊ ፓርቲ ሊቀመንበር ገልጠዋል። በመንግስት በኩል የሚወሰዱት አንዳንድ እርምጃዎችና እና መግለጫዎች ስጋትና ሽብርን የሚፈጥሩ ናቸው ያሉት የሰማያዊ ሊቀመንበር አቶ ይልቃል ጌትነት የፓርቲያቸው ንቁ አባላት እና ደጋፊዎች ግን ዛሬም በጅምላ እየታሰሩ ነው ይላሉ። መለስካቸው አማሃ የኢትዮጵያ ህዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስልጣን ከያዘበት ከ1983 ዓ ም ወዲህ ለአምስተኛ ዙር የሚካሄደው አገር አቀፍ ምርጫ የድምፅ መስጠቱ ስርዓት ሊካሄድ ከአንድ ሳምንት ያነሰ ጊዜ ይቀረዋል። ተወዳዳሪ ፓርቲዎች ሁሉ ዛሬን ጨምሮ ለሚቀጥሉት ሶስት ቀናት በሚያካሂዷቸው የምረጡኝ ዘመቻዎች ሂደቱን ያጠቃልላሉ። ሰማያዊ ፓርቲ እነዚህን ቀሪ ቀናት በሚገባ ለመጠቀም በቂ ዝግጅት እንዳደረገ የገለጹት የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት የኢትዮጵያ ሕዝብ አለጥርጥር ሰላማዊና ዴሞክራሲያዊ የስልጣን ሽግግር እንደሚፈልግ ተረድተናል ይላሉ። ፓርቲያቸው ሌላው ሁሉ እንዳለ ሆኖ ለዚህ ሂደት ድጋፉን ይሰጣል ብለዋል። ከና አስከፊ ገጽታው ይህን ሂደት ስናስብ ሰማያዊ ፓርቲ ማቋም ሲወስድ እስከ ዛሬም እንደደረሰበት ኢህአዴግ ዲሞክራት ድርጅቱ ነው ስልጣኑን ለመስጠት እንደማይፈልግ እና የዲሞክራሲ ኃይሎችን ሁሉ ለማፈን እንደሚፈልግ እናውቃለን። ነገር ግን በዚህም ሂደት ውስጥ ሁነን አንደኛ ህዝቡንም በማስተማር ሁለተኛ ያለውንም ቀዳዳ ኤክስፕሎይት በማድረግ ህዝቡ የሚፈልገውን ነገር የዲሞክራሲ ሂደት ለመደገፍ ሲባል በሂደት ውስጥ አለንበት። አሁንም በቀረችው ጊዜ ሁሉ ታዛቢዎችን በማቅረብ አዲስ አበባ ውስጥም በስምንት መኪኖች ከነገ ጀምሮ በሁሉም አቅጣጫ ቀስቀሳ ይጀመራል፣ ያው ይሰራል። አቶ ይልቃል እንደሚሉት ከሆነ የፓርቲያቸውን እንኳ አባላትና ብርቱ ደጋፊዎች በአዲስ አበባ በጅምላ እየታሰሩ ናቸው። በእሳቸው አስተያየት ይህና ተመሳሳይ የመንግስት ድርጊቶች ህዝቡን የሚያስደነግጡና ሽብር የሚነዙ ናቸው ይላሉ። እነዚህ ይፈጸማሉ የሚሏቸውን እርምጃዎችም ይዘረዝራሉ። የገጠሩን ሰዎች ታዛቢ ከሆናችሁ ወይም ከመረጣችሁ ማዳበሪያ አታገኙም፣ የመንግስት ሰራተኞችም ከመንግስት ስራችሁ ትባረራላችሁ የሚላለ ይሄም አልበቃ ሲል ደግሞ በሃይማኖት መሪዎቻቸውና በተለያየ መንገድ የማስፈራራትና ከዛ ሂደት ራሳቸውን እንዲያገሉ የሚደረግ የለየለት የወንብድና ተግባር እየተፈጸመ ነው። ያም አልበቃ ብሎ ደግሞ በፖሊስ ኮሚሽን አካባቢ አሁን የምናየው መግለጫ አጠቃላይ አገሪቷ ምን በአስቸኳይ ጊዜ አዋጅና በተጠንቀቅ እንዳለች የሚመስል መግለጫ፣ የተለያዩ አካላት ሊሳተፉበት ያሉት አመጽ የተዘጋጀ ነገር እንዳለ ድርሰት የሚመስል መግለጫ ተሰጥቷል። በሰማያዊ ፓርቲ ሊቀመንበር እምነት በህብረተሰብ ውስጥ የሚፈጠር ወይም የተፈጠረ እና ለስጋት የሚዳርግ አንድም ነገር ያለ አይመስልም። በእኔ እምነት እስካሁን በሂደቱ ውስጥ ባየነው ነገር ሁሉ የኢትዮጵያ ሕዝብ እንደ ሁልጊዜው ጨዋነቱ፣ እንደ ሁልጊዜው ህግ አክባሪነቱ፣ እንደ ሁልጊዜው ዲሞክራሲ የሚገባውና የሰለጠነ ሕዝብነቱ ሁሉንም ነገር በጨዋነት እያደረገ ነው። አንድም ነገር ከህዝቡ በኩል የመጣ መስመር የለቀቀ ነገር የለም። የሚሰጡት መግለጫዎች፣ የተሰጡት ማስፈራሪያዎች ሁሉ አጠቃላይ በሂደቱ ላይ ሁሉ ስጋትንና ሽብርን የሚለቅ ነገር የምንሰማው በመንግስት በኩል ያለ ነው። በመንግስት በኩል ተደጋግሞ እንደሚገለጸው ደግሞ አንዳንድ ኃይሎች የምርጫ ውዝድሩን በመጠቀም የቀለም አብዮት ለመቀስቀስ ፍላጎት አላቸው። ግፋ ሲልም የመንገድ ላይ ነውጥን መሳሪያ በማድረግና አለመረጋጋትን በማስፋፋት የመንግሥት ለውጥን ለማምጣት የሚሞክሩ እንዳሉም ይከሳል። በአንዳንድ ተቃዋሚ ፓርቲዎችና በመንግሥት በመንግስት አካላት መካከል መካሰሱና መነታረኩ እንደቀጠለ ነው። ምርጫ ቦርድ በበኩሉ አምስተኛው ዙር ምርጫ እስከ ዛሬ ያለው ሂደት አመርቂ እንደሆነ እየገለጸ ነው። በሚቀሩት ጥቂት ቀናትና በድምፅ መስጫ ውለት የሚፈጸሙት ክንውኖች ምን እንደሚያመጡ ደግሞ ጊዜዎች ደርስ እናያለን። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።